ጤና ይስጥልኝ። በቅድሚያ አረስተ ዜናው ንሆ የአፍሪካ ሕብረት የሰላምና ጸጥታው ምክር ቤት ወደ ቡሩንዲ በአፋጣኝ ወታደሮች እንዲላኩ ዛሬ ሀሳብ አቀረበ። ቦትስዋና ውስጥ ሰሞኑን ተገን የጠየቁ የኤርትራ ብሔራዊ የእግር ኳስ ቡድን ተጫዋቾች ወደ ሀገራቸው እንዳይላኩ አንድ የሀገሪቱ ፍርድ ቤት ወሰነ። የእስራኤል ፖሊስ ምስራቅ ኢየሩሳሌም ውስጥ በእስራኤላውያን ላይ ጥቃት የሰነዘሩ ሶስት ፍልስጤማውያንን ዛሬ መግደሉ ተገለጸ። ዜናው በዝርዝር የአፍሪቃ ህብረት የሰላምና ጸጥታው ምክር ቤት ወደ ቡሩንዲ በአፋጣኝ ወታደሮች እንዲላኩ ዛሬ ሀሳብ አቀረበ። ህብረቱ በሀገሪቱ አመጽ በሚፈጽሙ ላይም ማዕቀብ እንደሚጥል ምክር ቤቱ ገልጿል። ህብረቱ አመጽ በተባባሰባት ሀገር ስለሚደርሱ የመብት ጥሰቶች የሚመረመር ቡድንም ማደራጀት አስቧል። ከዚህም ሌላ የህብረቱ አላማ ሁሉም የፖለቲካ ፓርቲዎች የሚሳተፉበት ውይይት በዩጋንዳ አሊያም የህብረቱ መቀመጫ በሆነችው አዲስ አበባ ለመጥራት ነው የቡሩንዲ ፕሬዚዳንት ፒየር ንኩሪንሲዛ ለሶስተኛ ዙር የስልጣን ዘመን ምረጦኝ ማለት ከጀመሩበት ሚያዝያ ወር አንስቶ በሀገሪቱ ህዝባዊ አመፅ ተጠናክሮ ቀጥሎ ነበረ በአመፁ ከአንድ መቶ በላይ ሰዎች ህይወትም ጠፍቷል ንኩሩንዚዛ ያሸነፉት ፕሬዝደንታዊ ምርጫ የአውሮፓ ህብረትም ይሁን ዩናይትድ ስቴትስ እውቅና አልሰጡትም። ቦትስዋና ውስጥ ሰሞኑን ተገን የጠየቁ የኤርትራ ብሔራዊ የእግር ኳስ ቡድን ተጫዋቾች ወደ ሀገራቸው እንዳይላኩ አንድ የሀገሪቱ ፍርድ ቤት ወሰነ። ፍርድ ቤቱ አርብ ረፋዱ ላይ በነበረው ችሎት እግር ኳስ ተጫዋቾቹ ጉዳያቸው በቦትስዋና የተገን ጠያቂዎች ህግ መሰረት እስኪታየ ድረስ በሀገሪቱ እንዲቆዩ ወስኗል። ወደ ቦትስዋና ከሄዱ 26 የኤርትራ ብሔራዊ የእግር ኳስ ቡድን ተጫዋቾች እና ባለስልጣናት አስሩ ተጫዋቾች ወደ ሀገራቸው ለመመለስ ፍቃደኞች ሳይሆኑ መቅረታቸው የተሰማው ሮብለት ነበረ። በአሁኑ ወቅት ተገን ጠያቂዎቹ ማክሰኞ እለት ከቦትስዋና ብሔራዊ ቡድን ጋር በተጋጠሙበት ፍራንሲስ ታውን ከተማ ውስጥ በሚገኝ አንድ ቦትስዋና ህገወጥ የምትላቸው ስደተኞች ማዕከል እንደሚገኙ ተገልጿል። የተገን ጥያቄያቸውም በታህሳስ ወር ፍርድ ቤት የሚታይ ይሆናል። ኤርትራውያን ተጫዋቾች ከዚህ ቀደምም ለእግር ኳስ ግጥሚያ ከሄዱባቸው ዩጋንዳ፣ አንጎላ፣ ኬንያና ታንዛኒያ ወደ ሀገራቸው ሳይመለሱ ተገን መጠየቃቸው ይታወሳል። የእስራኤል ፖሊስ ምስራቅ ኢየሩሳሌም ውስጥ በእስራኤላውያን ላይ ጥቃት የሰነዘሩ ሶስት ፍልስጤማውያንን ዛሬ መግደሉ ተገለጸ። የፖሊስ ቃል አቀባይ ሉባ ሳምሪ እንደተናገሩት ፖሊስ መታወቂያ ሲጠይቅ ስለት የመዘዘበትን አንድ የአስራ ስድስት አመት ወጣት በጥይት መጥቶ ገድሏል። ዛሬ ጠዋት ደግሞ እንዲሁ ሄብሮን ከተማ ውስጥ አንድ የእስራኤል መንገደኛ ላይ ስለት የመዘዘ የ18 ዓመት ፍልስጤማዊ ሊያጠቃው በነበረ እስራኤላዊ በጥይት ተመትቶ መገደሉን የእስራኤል ጦር ገልጿል። ጦሩ እንደገለጸው መንገደኛው ወጣቱን ተኩሶ የገደለው በራሱ ላይ ጉዳት ከመድረሱ በፊት ነው። ባለፉት ቀናት በእስራኤልና በፍልስጤማውያን መካከል የተነሳው ግጭት በከፍተኛ ሁኔታ ተባብሷል። ካለፈው ሰኞ አንስቶ በዚሁ ግጭት ሰባት እስራኤላውያን ሲገደሉ በፍልስጤማውያን በኩል ደግሞ አርባ መሞታቸው ተዘግቧል። የፍልስጤም መስተዳደር ጥቃት ተደጋግሞ በሚደርስበት በኢየሩሳሌም የአልአክስ አካባቢ የዓለም አቀፍ ኃይል እንዲሰማራ ቢጠይቅም እስራኤል ጥያቄውን አርብ እለት ውድቅ አድርጋለች። አድማጮች በመከታተል ላይ የምትገኙት ከዶቼ ብለ የሚተላለፈውን የዓለም ዜና ነው። የዚምባብዌ የዱር አራዊት ባለስልጣናት በሀገሪቱ ከታዩ ትልቅ አንበሶች አንዱ በአንድ የጀርመን አገር ጎብኚ መገደሉን ትናንት አርብ አሳወቁ። ስሙ ያልተጠቀሰው ጀርመናዊ ዚምባብዌ በሚገኝ የግል መሬቱ ወስዱ ለመግደል ስልሳ ሺ የአሜሪካ ዶላር መክፈሉም ተመልክቷል። ሟች አንበሳ እድሜው ከአርባ እስከ ስልሳ ዓመት እንደሚሆንና ከ50 ኪሎግራም ኪሎ ግራም በላይ እንደሚመስንም የዱር አራዊት ባለስልጣናቱ ገልጿል። ይህ የአንበሳ ግድያ ይፋ የሆነው አሜሪካዊ ዋልተር ፓልመር ሲሲል የተባለውን የዚምባብዌ ታዋቂ አንበሳ መግደሉ ከተሰማና በዓለም አቀፍ ዘንድ ንግግር ካስነሳ ከሳምንታት በኋላ ነው። በጀርመን ኖርድ ራይን ፌስቲቫልን ፌዴራላዊ ክፍለ ግዛት በኮሎኝ ከተማ ነገ ለየሚካሄደው የከንቲባ ምርጫ በእጩነት የሚወዳደሩት ሄንሪት ሬከር ዛሬ በስለት ተወጉ። ሪከር በአንድ የ44 ዓመት ወንድ በስለት አንገታቸው ላይ የተወጉት በምርጫ ዘመቻ ላይ ሳሉ ነበር። ሬከር ሕክምና ተደርጎላቸው ለሕይወት የማያሰጋ ሁኔታ ላይ እንደሚገኙና ነገም የአዲስ ከንቲባ ምርጫው እንደሚካሄድ ተገልጿል። በፖሊስ ቁጥጥር ስር የዋለው ጥቃት ፈጻሚ ጉዳቱን ያደረሰው በጀርመን የስደተኞች ፖለቲካ ደስተኛ ስላልነበር እንደሆነ ገልጿል። ከእጩ ተወዳዳሪዋ ሪከር በተጨማሪ ሌሎች አራት ሰዎች ላይም ጥቃት መድረሱን ፖሊስ አስታውቋል። የሩሲያ ጦር ዓላማ የሶሪያን ፕሬዚደንት ባሽር አልአሳድን በስልጣን ላይ ማቆየት ሳይሆን ራሱን እስላማዊ ቡድን ሲል የሚጠራውን አማጽያንን ማሸነፍ ነው ሲሉ የሩሲያው ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ዛሬ ገለጹ። ሜድቬዴቭ ሩሲያ፣ ዩናይትድ ስቴትስ እና በሶሪያ ሰላም ለማስከበር የሚንቀሳቀሱ ኃይሎች በፖለቲካዊ ጉዳዮች ላይ በጥሞና መወያየት አለባቸው ሲሉ በሩሲያ የቴሌቪዥን ጣቢያ ተናግረዋል። በሌላ ዜና በሩሲያ አየር ኃይል የተደገፉ የሶሪያ መንግስት ጦር ወታደሮች አሌፖ ከተማ አካባቢ በአማጺው ቡድን ላይ ጥቃት መሰንዘራቸው እንደቀጠሉ ተገለጸ። ሶሪያ ውስጥ የሚገኝ አንድ የሰብአዊ መብት ታዛቢ ቡድን እንደገለጸው ደግሞ የባሻር አላሳድ ወታደሮች ውጊያውን በጀመሩ ማግስት በሀገሪቱ ደቡባዊ ክፍል የሚገኙ ሶስት መንደሮችን ተቆጣጥረዋል። በርካታ የአካባቢው ነዋሪዎችም ውጊያ ከሰፈነበት አካባቢ ተፈናቅሏል። ይህ ዶችቭል ነው። አድማጮች፣ አርእስተ ዜናው በድጋሚ እንሁ። የአፍሪቃ ህብረት የሰላምና ጸጥታው ምክር ቤት ወደ ቡሩንዲ በአፋጣኝ ወታደሮች እንዲላኩ ዛሬ ሀሳብ አቀረበ። ቦትስዋና ውስጥ ሰሞኑን ተገን የጠየቁ የኤርትራ ብሔራዊ የእግር ኳስ ቡድን ተጫዋቾች ወደ ሀገራቸው እንዳይላኩ አንድ የሀገሪቱ ፍርድ ቤት ወሰነ። የእስራኤል ፖሊስ ምስራቅ ኢየሩሳሌም ውስጥ በእስራኤላውያን ላይ ጥቃት የሰነዘሩ ሶስት ፍልስጤማውያንን ዛሬ መግደሉ ተገለጸ። ዜናው የእስካሁኑ ነበር።